ትንቢተ ኤርምያስ ምዕራፍ አራት እስራኤል ሆይ ብትመለስ ወደ እኔ ተመለስ፣ ይላል እግዚአብሔር። ርኵሰትህንም ከፊቴ ብታስወግድ፣ ባትናወጥም፣ ሕያው እግዚአብሔርን ብለህም በእውነትና በቅንነት በጽድቅም ብትምል፣ አሕዛብ በእርሱ ይባረካሉ፣ በእርሱም ይመካሉ። እግዚአብሔር ለይሁዳና ለኢየሩሳሌም ሰዎች እንዲህ ይላልና፣ ጥጋቱን እርሻ እረሱ በእሾህም ላይ አትዝሩ። እናንተም የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሆይ፣ ስለ ሥራችሁ ክፋት ቊጣዬ እንደ እሳት እንዳይወጣ የሚያጠፋውም ሳይኖር እንዳይቃጠል ለእግዚአብሔር ተገረዙ፣ የልባችሁንም ሸለፈት አስወግዱ። በይሁዳ ዘንድ ተናገሩ፣ በኢየሩሳሌምም ላይ አውሩ እና በአገሪቱ ላይ መለከት ንፉ በሉ፣ ጮኻችሁም ሁላችሁ ተሰብሰቡ ወደ ተመሸጉትም ከተሞች እንግባ በሉ። ከሰሜንም ክፉ ነገርንና ጽኑ ጥፋትን አመጣለሁና ወደ ጽዮን ዓላማን አንሡ፣ ሽሹ፣ አትዘግዩ! አንበሳ ከጭፍቅ ዱር ወጥቶአል፣ አሕዛብንም የሚዘርፍ ተነሥቶአል። ምድርሽን ባድማ ያደርግ ዘንድ ከስፍራው ወጥቶአል። ከተሞችሽም ሰው የሌለባቸው ፍርስራሾች ይሆናሉ። የእግዚአብሔር ጽኑ ቁጣ ከእኛ ዘንድ አልተመለሰምና፣ ማቅ ልበሱ፣ አልቅሱም ዋይም በሉ። በዚያም ቀን ይላል እግዚአብሔር፣ የንጉሡና የመኳንንቱ ልብ ይጠፋል፣ ካህናቱም ይደነቃሉ፣ ነቢያቱም ይደነግጣሉ። እኔም ጌታ ሆይ ወዮ! አንተ ሰይፍ እስከ ነፍስ ድረስ በደረሰ ጊዜ ሰላም ይሆንላችኋል ብለህ ይህን ሕዝብና ኢየሩሳሌምን እጅግ አታለልህ አልሁ። በዚያ ጊዜ ለዚህ ሕዝብና ለኢየሩሳሌም ለማበጠር ወይም ለማጥራት ሳይሆን የሚያቃጥል ነፋስ በምድረ በዳ ካሉ ከዋናዎቹ ኮረብቶች ወደ ወገኔ ሴት ልጅ ይመጣል። ስለ እኔ ጽኑ የሆነ ነፋስ ከእነዚህ ይመጣል ይባላል። አሁንም እኔ ደግሞ ፍርዴን በእነርሱ ላይ እናገራለሁ። እነሆ እንደ ደመና ይወጣል፣ ሰረገሎቹም እንደ ዐውሎ ነፋስ፣ ፈረሶቹም ከንስር ይልቅ ፈጣኖች ናቸው። ጠፍተናልና ወዮልን ኢየሩሳሌም ሆይ ትድኚ ዘንድ ልብሽን ከክፉ ነገር እጠቢ ክፉ አሳብ የሚኖርብሽ እስከ መቼ ድረስ ነው የተናጋሪ ድምፅ ከዳን ዘንድ ይናገራልና ከኤፍሬምም ኮረብቶች መከራን ያወራልና ለአሕዛብ አሰሙና እነሆ ጠባቂዎች ከሩቅ አገር ይመጣሉ በይሁዳም ከተሞች ላይ ይጮኻሉ ብላችሁ በኢየሩሳሌም ላይ አውሩ በእኔ ላይ አመፀኛ ሆናለችና በዙሪያዋ ከብበው እንደ እርሻ ጠባቂዎች ሆነውባታል፣ ይላል እግዚአብሔር። መንገድሽና ሥራሽ ይህን አድርጎብሻል። ይህ ክፋትሽ መራራ ነው፣ ወደ ልብሽም ደርሶአል። አንጀቴ አንጀቴ! ልቤ በጣም ታምሞአል፣ በውስጤም ልቤ ታውኮብኛል። ነፍሴ ሆይ የመለከትን ድምፅና የሰልፍን ውካታ ሰምተሻልና ዝም እል ዘንድ አልችልም። መከራ በመከራ ላይ ተጠርቶአል። ምድርም ሁሉ ተበዝብዛለችና በድንገትም ድንኳኔ፣ በቅጽበት ዐይንም መጋረጃዎቼ ጠፉ። ዓላማውን የምመለከት የመለከቱንስ ድምፅ የምሰማ እስከ መቼ ነው? ሕዝቤ ሰንፈዋልና አላወቁኝም። ሰነፎች ልጆች ናቸው ማስተዋልም የላቸውም። ክፉ ነገርን ለማድረግ ብልሃተኞች ናቸው። በጎ ነገርን ማድረግ ግን አያውቁም። ምድሪቱን አየሁ፣ እነሆም ባዶ ነበረች፣ አንዳችም አልነበረባትም። ሰማያትንም አየሁ፣ ብርሃንም አልነበረባቸውም። ተራሮችን አየሁ፣ እነሆ ተንቀጠቀጡ፣ ኮረብቶችም ሁሉ ተናወጡ። አየሁ፣ እነሆም ሰው አልነበረም፣ የሰማይም ወፎች ሁሉ ሸሽተው ነበር። አየሁ፣ እነሆም ፍሬያማ እርሻ ምድረ በዳ ሆነች። ከተሞችም ሁሉ ከእግዚአብሔር ፊት ከጽኑ ቁጣው የተነሣ ፈርሰው ነበር። እግዚአብሔርም እንዲህ ይላል፣ ምድር ሁሉ ባድማ ትሆናለች፣ ነገር ግን ፈጽሜ አላጠፋትም። ስለዚህ ምድር ታለቅሳለች፣ በላይም ሰማይ ይጠቁራል። ተናግሬአለሁና አስቤያለሁም፣ አልጸጸትም፣ ከእርሱም አልመለስም። ከፈረሶችና ከቀስተኞች ድምፅ የተነሣ ከተማ ሁሉ ሸሽታለች። ወደ ችፍግ ዱርም ይገባሉ፣ በቋጥኝ ላይም ይወጣሉ። ከተማ ሁሉ ተለቅቃለች፣ የሚቀመጥባትም ሰው የለም። አንቺም የተበዘበዝሽ ሆይ ምን ታደርጊአለሽ? ቀይ በለበስሽ ጊዜ በወርቅ አንባርም ባጌጥሽ ጊዜ ዓይንሽንም በኩል በተኳልሽ ጊዜ በከንቱ ታገጫለሽ። ውሽሞችሽ አቃለሉሽ፣ ነፍስሽን ይሹአታል። እንደምታምጥ የበኵርዋንም እንደምትወልድ ሴት ድምፅ ሰምቻለሁና የጽዮን ሴት ልጅ ድምፅ በድካም ይሰላል። እጆቿንም ትዘረጋለች ተገድለው ከሞቱት የተነሣ ነፍሴ ዝላለችና ወዮልኝ አለች።